ሰላም ለከርስከ ዘይትፈተን መዝገቡ ሚእመቁ ወሚራህቡ ኢየሱስ ክርስቶስ ለወንጀል ንስከ በወራምቡ እለ ነግዱ ዲበ ባይር አስታበረከት ወሃቡ ወለየሃድሩ ዲበ የብስ አመሃ አቅረቡ